ገበያው የዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ ዛሬ ብራስልስ ነበሩ። የዚህ ጉብኝታቸው አላማ ምን ነበረ? ምንስ ውጤት ላይ ተደረሰ? የዚህ የዛሬው የብራስልሱ ጉብኝታቸው ሰኞ ዕለት በርሊን ላይ ከጀርመኖ ቻንስለር እና ከፈረንሳይ ፕሬዚዳንት ጋር ካደረጉት ጋር የሚመሳሰልና ቀጣይነት ያለው ነው የተባለው። ዋናው ትኩረት ምንድን ነው? የሚኒስክ የሰላም ስምምነቱ ተግባራዊ በሚሆንበት ጉዳይ ላይ በተለይ የዩክሬን መንግስት ማድረግ የሚገባውን እንዲያደርግ የራሳቸውን ጫና ለማድረግ ነው ሁለተኛ ነገር በዩክሬንና በሩሲያ የኢነርጂ ላይ የተጀመረ የሶስትዮሽ ውይይት ነበር የአውሮፓ ኮሚሽን እና ሁለቱ ተቋርጦ ነበር ስለዚህ እሱም ክረምት ከመግባቱ በፊት እንዲቀጥል ይፈለጋል በአውሮፓ ህብረትም በኩል በሶስቱም በኩል ስለዚህ ይህ ሊቀጥል የሚችልበት መንገድ በዚህ በጋዝ ግብይት ላይ ውዝግቡ በዋጋ ላይ የተመሰረተ ሆኖ ዩክሬን ወደ አራት ቢሊዮን የሚጠጋ ዕዳ አለባት። እሱም በመክፈል ቅድመ ሁኔታ ሩሲያን ያስጠይቃለች። በሌላ መልኩ ደግሞ በአሁኑ ወቅት የሩሲያ የጋዝ ገበያ አሽቆልቁላል። ስለዚህ እንዲሸጥላትን ትፈልጋለች። ዩክሬንም ደግሞ ከክረምቱ በፊት መጋዚኗን በጋዝ መሙላት ትፈልጋለች። አውሮፓ ህብረትም ስምምነት ተደርጎ ጋዝ ወደ ሌላው የአውሮፓ ክፍል መተላለፊያ በመሆኑ ይህ ነገር እንዲቋጭ ይፈልጋል። ስለዚህ ይህም አንዱ ዋና አጀንዳ እንደሆነ ነው የተገለጸው። ስለዚህ በዋናነት በእነዚህ በሁለቱ ነገሮች ላይ ነው ተብሎ ይገመታል። በእነዚህ ነገሮች ላይ ተወያይተዋል። ውይይቱ ምን ውጤት ላይ ደረሰ? እንግዲህ እንደሚታወቀው በዩክሬን አሁንም ውጊያው አልቆመም። በተለይም የተኩስ አቁምን በተመለከተ ምን የተባለ ነገር አለ? ዛሬ እዚህ ፕሬዚዳንት ፖሮሼንኮ የጋዜጣ መግለጫ እየሰጡበት ባለበት ወቅት የተሰማ ዜና አለ ከሚቀጥለው ከአውሮፓውያኑ ከመስከረም አንድ ጀምሮ ሁለቱም ወገኖች እንደገና የተኩስ አቁም ስምምነቱን ተግባራዊ ለማድረግ የሰሞኑን የተኩስ ልውውጥ አቁመው ከዛ በኋላ በተለይ ለማቆም ምክንያቱም ትምህርት የሚጀመርበት ጊዜ ነው። ከዛ በኋላ እናቆማለን የሚል አንድ ዜና አለ። በሁለተኛ ደረጃ ደግሞ የዩክሬንን የእዳ ክምችት ለመቀነስ አበዳሪዎች የሆነ የማሻሻያ ፕሮግራም እንዳቀረቡ ተገልጾ፣ ይህም ማለት ጥሩ ዜና ነገር ነው ተብሎ የተገለጸው በሚኒስክ ስምምነቱ ላይ ግን በተለይ ትኩረት የተደረገው የሚኒስክ ስምምነት የሚጠይቃቸው ነገሮች አሉ። አንደኛ ሁለቱም ወገኖች ሀይሎቻቸውን ቢያንስ በሀምሳ ኪሎ ሜትር ርቀት እንዲያስወጡ እና የሰላም ቀጠና እንዲመሰረት ይጠይቃል። ሁለተኛ ህገ መንግስቱ እንዲሻሻል እና በእነዚህ በምስራቃዊ ክልሎቹ ምርጫ እንዲደረግ ይጠይቃል። ያ ህገ መንግስት ደግሞ ለምስራቃዊ ክልሎች የውስጥ አስተዳደር መብት እንዲሰጥ ይጠይቃል። ስለዚህ ህገ መንግስቱን በማሻሻል በኩል የዩክሬን መንግስት የተፈለገውን ያህል አልሄደም ነው የሚባለው እና ስለዚህ ከበርሊንም ዛሬ ከብራስልስም የተዘረገው ጫናና ውይይት ፕሬዚደንት ፖሮሸንኮ ይህንን ትኩረት ሰጥተው ህገ መንግስቱን በማሻሻል በኩል የሚያስፈልገውን እንዲያደርጉና ለምርጫ የሚያስፈልገው ቅድመ ሁኔታ እንዲሟላ፣ ምክንያቱም ይህ ካልሆነ ስለ ሰላሙ ስምምነት ተግባራዊነት መነጋገርም በራሽያም ላይ የሚደረገውም ጫና ወይም በአማጽያኑ ላይ ውጤት ሊያስገኝ ስለማይችል በዩክሬን በኩል በዚህ ላይ ትኩረት እንዲሰጥ አና እንደተደረገ ነው እንግዲህ በመግለጫው የተገለጸውም፣ ፕሬዚዳንት ፖሮሽንኮም የሚችሉትን እንደሚያደርጉ በአውሮፓውያንም ዘንድ ደግሞ ይህንን እንደሚከታተሉ ነው የተገለጸው። እንግዲህ ተግባራዊነት ወደፊት የሚታይ ነው የሚሆነው። ገበያው ንጉሴ ከብራስልስ አመሰግናለሁ። እኔም አመሰግናለሁ ይርስ